መዝሙር መቶ አስር እግዚአብሔር ጌታዬን ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጣለሁ። እግዚአብሔር የኀይልን በትር ከጽዮን ይልክልሃል፣ በጠላቶችህ መካከል ግዛ። ከአንተ ጋር ቀድሞ በኀይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ። እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህነህ ብሎ እግዚአብሔር ማለ፣ አይጸጸትም። እግዚአብሔር በቀኝህ ነገሥታትን ። <ikke> በቁጣው ቀን ይቀጠቅጣቸዋል። በአሕዛብ መካከል ይፈርዳል፣ ሬሳዎችንም ያበዛል፣ በሰፊ ምድር ላይ ራሶችን ይቀጠቅጣል። በመንገድ ከፈሳሽ ውኃ ይጠጣል፣ ስለዚህ ራስ ከፍ ከፍ ይላል።